የአውሮጳ ህብረትና ቱርክ ባለፈው ሳምንት በደረሱት ስምምነት መሰረት አሁንም ወደ አህጉሩ ለመግባት ወደ ግሪክ የሚመጡትን አዳዲስ ስደተኞች ህብረቱ ወደ ቱርክ ይመልሳል። በሌላ በኩል ደግሞ ቱርክ የሚገኙትን የሶሪያ ስደተኞችን ወደ አውሮጳ በማምጣት ያሰፍራል። ይሁንና ከቱርክ ተጨማሪ ስደተኞች ወደ አውሮጳ መምጣት በቀጠሉበት በአሁኑ ጊዜ ካለፈው እሁድ ወዲህ ተግባራዊ የሆነው ስምምነት በእርግጥ ስራ ላይ ሊውል መቻሉን የሚጠራጠሩ ወገኖች አልጠፉም። ሆኖም የአውሮፓ ህብረት ኮሚሽን ቃል አቀባይ ማርጋሪቲስ ሺናስ በአንድ ጋዜጣዊ መግለጫ ላይ እንዳስታወቁት ህብረቱ በስምምነቱ ላይ የሰፈረውን እውን ለማድረግ ጥረቱን ቀጥሏል። የስምምነቱ ተግባራዊነት እንዲሳካ መስራት አለብን፣ እየሰራንም ነው። ምክንያቱም የ28 አባል ሀገራት ርዕሳነ ብሔርና መራህያነ መንግስት ውሳኔ ነው እና በዚሁ አኳያ አስተያየት ለመስጠትም ሆነ ለምታቀርቧቸው ጥያቄዎች መልስ ለመስጠት ጊዜ የለንም። ወደ ግሪክ የሚመጡት ስደተኞች ጉዳያቸው በነፍስ ወከፍ በተገቢው መንገድ ሊታይላቸው እንደሚገባ የአውሮፓ ህብረት ኮሚሽን አስታውቋል። ይሁንና ይኸው ሂደት ግሪክ ውስጥ ከብዙ ዓመታት ጀምሮ አልነበረም፣ አሁንም የለም። በዚህም የተነሳ የኮሚሽኑ ፕሬዚደንት ዣን ክሎድ ዩንከር እስካሁን በግሪክ የስደተኞች ምዝገባ ማዕከላትን ሲመሩ የቆዩትን ከፍተኛ የኮሚሽኑን ባለሥልጣን ማርትን ፈርቨንን ስደተኞቹ በአፋጣኝ ወደ መጡበት ወደ ቱርክ የሚመለሱበትን ቀላል ያልሆነ ጉዳይ እንዲያፋጥኑና በቅርብ እንዲከታተሉ ልዩ ልዑክ አድርገው ሾመዋቸዋል። ለዚሁ ተግባራቸው ማሳኪያም ኮሚሽኑ ከ20 የህብረቱ ሀገራት የሚውጣጡ ተጨማሪ ቢያንስ 2500 ሰራተኞችን ለማቅረብ እቅድ መያዙን የኮሚሽኑ ቃል አቀባይ ናታሻ በርትራን ገልጸዋል። ሀሳቡ ሰራተኞችን በተቻለ ፍጥነት በግሪክ ደሴቶች ማሰማራት ነው። ባለፈው አርብ በደረሰው ስምምነት መሰረት የመጀመሪያው ስምሪት የፊታችን መጋቢት 28 2016 ዓ ም ነው ገሃድ የሚሆነው። ስደተኞቹን የመመዝገቡ ስራ እንደበዛባት ከማሳወቅ ወደኋላ ኋላ ያላለችው ግሬክ ደግሞ 1500 የመንግስት ሰራተኞችንና የህግ ባለሙያዎችን ታቀርባለች። የመጀመሪያዎቹ የአውሮፓ ህብረት ሰራተኞች ግሬክ ከገቡ ከአንድ ሳምንት በኋላ ሚያዝያ አራት 2016 ዓመተ ምህረት ላይ የመጀመሪያዎቹን ስደተኞች የመመለሱ ሂደት ይነቃቃል። ይህ እንደተጀመረም ከቱርክ ሶሪያውያኑን ስደተኞች ወደ አውሮፓ የማምጣቱ ሂደት ይጀመራል። በወቅቱ በህብረቱ አባል ሀገራት ውስጥ 18 ሺህ ክፍት ቦታዎች ሲኖሩ ተጨማሪ 54 ሺህ ያስፈልጋሉ። ይህንን ለማሟላት ግን በአውሮፓ ህብረት ውስጥ አዲስ ህግ መውጣት እንደሚኖርበት የአውሮፓ ህብረት ኮሚሽን በማስታወቅ የህብረቱ አባል ሀገራት መሪዎች ከቱርክ 72 ሺህ ሶሪያውያን ስደተኞችን በአውሮፓ ለማስፈር ያስቀመጡትን ዓላማ ከግብ ለማድረስ ኮሚሽኑ በወቅቱ በመነጋገር ላይ መሆኑን አመልክቷል። ይሁንና ከግሪክ የሚመለሱት ስደተኞች ቁጥር አነስተኛ ስለሚሆን መሪዎቹ በአህጉራቸው ለማስፈር ያስቀመጡት ቁጥር የሚደረስበት እንደማይመስል የህብረቱ ዲፕሎማቶች ገምተዋል። እንደ እነርሱ አስተያየት የአውሮጳ ህብረትና የቱርክ ስምምነት ዋነኛ ዓላማ አዳዲስ ስደተኞች ወደ አውሮጳ ቢመጡም ተመላሽ ስለሚሆኑ እንዳይመጡ ለማከላከል የታሰበ ነው። ይሁንና አሁንም ግራ የሚያጋባው ጉዳይ በዚህ ሁሉ መሀል በአዲሱ የአውሮጳ ህብረትና ቱርክ ስምምነት ውስጥ ጉዳያቸው ያልተነሳው አሁን በግሬክ የኢዶሜኒ ደሴት የሚገኙት ሃምሳ ሺህ ስደተኞች እጣ ፈንታ ምን እንደሚሆን በግልጽ አለመታወቁ ነው።